የኦሮሞ አባገዳዎች ብረት ኅብረት ከመስከረም 9 እስከ መስከረም 22 2012 ዓ ም የሚቆይ የእርቅ ሳምንት አውጀዋል። በማኅበራዊ፣ በፖለቲካና ሌሎች ምክንያቶች አለመግባባት ውስጥ የገቡ ዜጎች ይቅር እንዲባባሉ አባገዳዎቹ ጥሪ አቅርበዋል። የኢሬቻ በዓልም በተመለከተ የሆራ ፊንፊኔ ኢሬቻ መስከረም 24፣ የሆራ አርሰዴ ኢሬቻ መስከረም 25 እንደሚከበሩ ተገልጿል። ሙክታር ጀማል ተጨማሪ አለው። የኦሮሞ አባገዳዎች ህብረት ትላንት በኦሮሞ ባህል ማዕከል ባወጡት መግለጫ እንዳስታወቁት በዚህ ዘመን መለወጫ ወቅት ለአንድ ሳምንት የእርቅ ሳምንት አውጀዋል። አባገዳዎቹ የእርቅ ሳምንቱን ማወጅ የተፈለገበት በተለያዩ የፖለቲካና ማኅበራዊ ሽኩቻዎች ያለመግባባትና ቅሬታ የሚፈጥሩ ጉዳዮችን ጸድቶ አዲስ ዘመን በአዲስ መንፈስ መለወጥ አስፈላጊ በመሆኑ ነው ብለዋል። የሕብረቱ ሰብሳቢ አባገዳ ጎበነ ሆላ እንኳን አደረሳችሁ መልእክታቸውን አድርሰዋል። ሰባት ሰብለሚን ኢትዮጵያ ከሰ ጅራታን አካስማስ ወመን ኖረሞ በጋ በጨቂ ገናራ ኢትዮጵያ ውስጥ የምትኖሩ ብሔር ብሔረሰቦች ከድቅድቁ የክረምት ጨለማ ወደ ጸደይ ብርሃን እንኳን በሰላም አሸጋገራችሁ። ወደ ብርሃናማው የጸደይ ወቅት ስንሸጋገር አሮጌውን ዓመት በመሻገር ወደ አዲስ ዓመት እንገባለን። በኦሮሞ ገዳ ስርዓት በአዲስ ዓመት ደግሞ በአዲስ ልቦና ብዙ መሰራት ያለባቸው ነገሮች አሉ ነው ያሉት አባገዳ ጎበነ ሆላ ሩቻ አዲስ መንፈስ ወደ ፈጣሪን ቀርቦ ፈጣሪን የመማፀንና ምስጋናን የማቅረብ ስርዓት እንደመሆኑ መጠን በአዲስ ልቦና እርቅ አውርዶ በሰላም አዲስ ዘመንን መቀበል የገዳ ባህል መሠረቱ ነው ብለዋል። በዚሁ መሠረት ሁለገብ የሆነ ከማኅበራዊ እስከ ፖለቲካዊ እንቅስቃሴ ያለው ዜጋ በጠቅላላ በአካባቢው እርቅ እንዲያወርድ መታወጁንም ገልጸዋል። digdamii lamaatitti bara kuma lamaa fi kudha lamaa kan torbee araaraa jennee hoggattoo labsan ከመስከረም ዘጠኝ አንስቶ እስከ መስከረም 22 2012 ድረስ የእርቅ ሳምንት ብለን ስናውጅ በኦሮሚያ ውስጥ የሚኖሩ ብሔር ብሔረሰቦች እርቅ እንዲያወርዱ፣ በኦሮሚያ አጎራባች የሚኖሩ ብሔር ብሔረሰቦች እርቅ እንዲያወርዱ፣ እንዲሁም በየቤተሰብ ደረጃ ያለው እርቅ እንዲያወርድ ተገፍቶም ቢሆን ወዶ ወደ ውጪ የወጣም ካለ እርቅ እንዲያወርድ ሁሉም ጥሪያችንን በመቀበል እርቅ በማውረድ እንዲታረቅ እንላለን ነው ያሉት አባገዳ ጎበነሆላ ይህ የእርቅና የሰላም ሳምንት የታወጀው በአዲስ አበባ የሚከበረው የሆረ ፊንፊኔ እሬቻ በመስከረም ሀያ አራት በብሾፍቱ ሆራርሰዴ የሚከበረው መስከረም ሀያ አምስት ሁለት ሺህ ዐሥራ ሁለት እንደሚውልም አባገዳ ጎበነሆላ ገልጸዋል አባገዳ ጎበነሆላ ኢሬቻ የሀገሪቱ ብሔር ብሔረሰቦች በሙሉ ተሳትፈው እንዲያከብሩ ጥሪም አቅርበዋል። እሬስ ጃለላፍ እሬስ ነጋፍ እሬስ ነገየፍ እሬስ ቶኩማፍ ቤቴ እሬሳ ለፍቅር ነው። እሬሳ ለሰላም ነው። እሬሳ ለአንድነት ነው። ይህንም በመገንዘብ የኢትዮጵያ ብሔር ብሔረሰቦች ሕዝቦች በጠቅላላ የኦሮሞን ባህል በሚደግፍ መንገድ ወጥቶ አብሯችን እንዲያከብር ጥሪ አቀርባለሁ ነው ያሉት አባገዳ ጎበነ ሆላ። የእርቅ ሳምንቱ በአጎራባችና በተለያዩ ማህበረሰቦች ደረጃ ውይይት በማድረግ ቅሬታዎች ካሉ እየቀረፉ ለመሄድ መሰረት እንደሚሆንም ተነግሯል። በዚሁ መሰረት በምዕራብ አርሲ ዞምቢሻን ጉራቻ ከተማ የሲዳማና የኦሮሞ ማህበረሰብ አባገዳዎችና የአካባቢው አመራሮች በተገኙበት መወያየታቸውን የክልሉ መንግስት ኮሚኒኬሽን ጽፈት ቤት ገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ። Caddi sa